የአድማጮች ማህደር ጤና ይስጥልኝ፣ የተከበራችሁ የአድማጮች ማህደር ተከታታዮች። ከጭሮ ወይም አሰበተፈሪ ከነዲ አህመድ በደረሰን ደብዳቤ እንጀምር። እሳቸውም የከበረ ሰላምታ ካቀረቡ በኋላ እንደሚታወቀው ለብዙ ዓመታት በባዕድ ሀገር ሲኖሩ የነበሩ የሀገራችን ተወላጆች ወደ ሀገራቸው ተመልሰው ናፍቆታቸውን እየተወጡ ያሉ ብዙ ናቸው። ግን ዲደብሊዮች ምን ነው ዘገያችሁ? በጣም በጉጉት ሀገራችሁ እየጠበቀቻችሁ ናት። በሰላም በአማን በፍቅር ለመገናኘት ያብቃን ብሏል። ነዲ አህመድ፣ እሳቸው በፖስታ ቤት ይላኩልን ደብዳቤ ወደ ጀርመን ሲጓዝ ዶቼ ቬለ ዲደብሊው ስራ አስኪያጅ ፒተር ሊምቡርግና ከፍተኛ የተቋሙ አመራሮች እንዲሁም ባልደረቦች ወደ ኢትዮጵያ ተጉዘው ነበር። በዚህም በመጋቢት ወር በተደረገ ጉዞ ዲደብሊው ኢትዮጵያ ውስጥ ያለውን እንቅስቃሴ ለማስፋፋት ከተለያዩ የሬዲዮ ጣቢያዎች ጋር ውሎችን ተፈራርሟል። አዳዲስ ዘጋቢዎችንም ቀጥሯል። ነዲ አህመድ አያይዘው ወደ ላኩት ሌላው መልእክት ደግሞ ስናልፍ፣ ስለ አንድ መፈክር ጥቂት ማለት ፈልጌ ነው። እሱም ልዩነታችን ውበታችን በሚለው ዙሪያ ነው። ታዲያ ተመልከቱ። ከአሁን በፊት ሰዎች ይህን መፈክር ልክ ገበያ ወስዶ እንደሚሸጥ እቃ ለንግድ ሲጠቀሙበት እንደነበር የምናውቀው እናውቀዋለን። የማናውቀው ደግሞ ዛሬ እንወቀው። ሁሉም አድማሱን ለማስማማት ወይም ለማስፋፋት ለንግድ ሲጠቀምበት ነበር። ይህን ሀቅ ህዝብ ሳያውቅ ቀርቶ አይደለም፣ ደርግ ወይም ኢህአዴግ ያወጀውም ቃል አይደለም። ልንንከባከበው ይገባል። ለጥቅም ወይም ለማስመሰል ሳይሆን ከልብ በመነጨ ፍቅር ቢሆን ከማንኛውም አካል ጋር ለመኖር እንችላለን እላለሁ ይላሉ። እሳቸውም በመጨረሻ የሙዚቃ ምርጫ አላቸው። የድምፃዊ ጥላሁን ገሰሰን ዜማ ጋብዞልኝ ብለዋል። ሙዚቃ ይከተላል።

ወደ ሌሎች የአድማጮች አስተያየት ስናልፍ ደግሞ በዋትሳፕ ከደቡብ ወሎ ወረባቦ ወጣት ሱላይማን አወል ነው የጻፈልን። የዘውትር አድማጫችሁ ነኝ ይላል። ለምታደርሱኝ መረጃ ከልብ እያመሰገንኩ ከደቡብ ወሎ ሐይቅ ማለት ከወረባቦ ወደ አፋር ክልል የሚያገናኘው መንገድ ይሰራልን ዘንድ መልእክቴን አስተላልፉልኝ ብሏል። ሌላ ስማቸውን ያልገለጹ አድማጫችን ደግሞ ከኢትዮጵያ፣ እራሁንስ በኢንተርኔት አጠቃቀም ላይ በጣም ተቸግረን ያለነው ያለ ነው። አራት ወይም አምስት ቀን ሆነው አስር ብር ሞልተን ሶስት ቀን እንጠቀም ነበር። አሁን ግን መቶ ብር ሞልተን ሶስት ሰዓት እንኳን አንጠቀምበትም ሲሉ ምሬታቸውን ይገልጻሉ። ውድ ዲደብሊዎች በሀገራችን እየከፋ ስለመጣው ጭካኔ የበዛበት ዘርን መሰረት ስላደረገው ጥቃት በተለይም በአሰቃቂ ሁኔታ ህጻናትና ሴቶች ላይ የዱር አራዊት ላይ እንኳን ለመፈጸም በሚዘገነን መልኩ ጭካኔ ተፈጽሞባቸዋል። ይህ ያለንበትን አሳዛኝ ሁኔታ ዓለም አቀፍ ምሁራንን ጋብዛችሁ አወያዩልን ብለዋል። እንዲሁ ስማቸውን ያልገለጹ አድማጫችን ከኢትዮጵያ ለአስተያየቱ እናመሰግናለን። ሌላው አስተያየት ሰጪ አሁንም ከኢትዮጵያ፣ እረ ኢትዮጵያ ውስጥ መንግስት አለ ወይ ሲሉ ይጠይቃሉ። በእውነት ደቡብ ወሎ ውስጥ ምንም እየተሰራ ያለ ነገር የለም ይላሉ። ሌላው አድማጭ ፍትህ አጣን፣ የህግ የበላይነት አልተከበረም ይላሉ። ይህንን ሃሳብ ቀጣዩ አስተያየት ሰጪ ይጋራሉ። አንድ ነገር የምላችሁ የህግ የበላይነት ይከበር፣ አገር አቋርጠው የሚሰደዱ ዜጎቻችን ከስደት ይታደጉ። ጠቅላይ ሚኒስትር አብይ አህመድ በአፋጣኝ ዜጎችን እንዲታደጉ በትህትና ጠይቃለሁ። መልእክቴን ለሳቸውና ለመላው ባለስልጣናት በሙሉ አድርሶልኝ ብለዋል። ጸሐፊው ሁሴን ሞገስ ደግሞ ከአጋሮ በሀገራችን ላይ ያለው ሁኔታ በጥንቃቄ ካልተያዘ መንግስት አልባ ሀገር እንዳንሆን ያሰጋኛል። ይህ እንዳይሆን ደግሞ የሁላችንንም ስራ ይጠይቃል። ከናንተ ጭምርም ማለት ነው ይላሉ ሁሴን እኔን ብቻ ስሙ ከማለት በመወያየት ችግሮችን የመፍታት ባህል ማዳበር ከአጉል ፍልስፍና መሬት ላይ ያለውን እውነት መቀበልን መልመድ ይኖርብናል። የእኔ ጥያቄ ብቻ መመለስ አለበት የሚሉና በተፈጥሮ የተሰጠንን ልዩነታችንን የለም ስለ አንድነት ብቻ ነው ማውራት ያለብን፣ ኢትዮጵያ አንድ ናት የሚሉን ማስቆም ካልቻለን ከውድቀት በምንም ተአምር መዳን አንችልም። ስለ ኢትዮጵያ እየሰበክን አዲስ አበባ የአዲስ አበቤዎች ብቻ ናት ማለትስ ምንድን ነው? እውነትም ስለ ኢትዮጵያ የሚጨነቁ ከሆነ አዲስ አበባ ወዲያም ሆነ ወዲህ ከኢትዮጵያ ስላልወጣች ምን አስጨነቃቸው? መልሱ የውሸት አንድነት ሰባኪዎች ናቸው ማለት ነው። መፍትሄ መሆን ስለማይችል ያለውን ነባራዊ ሁኔታን ተቀብለን ችግር ፈቺ መሆን ይጠበቅብናል። በተለይ ምሁራኖችና ፖለቲከኞች አታወናብዱን ይላሉ ሁሴን ሞገስ ከአጋሮ? ጥያቄው የፋርሲ ሕዝብ ጥያቄ መሆኑን በቅድሚያ እገልጻለሁ ይላሉ ስማቸውን ለጊዜው ያልገለጹልን አድማጭ። እሱም በአማራ ክልል ኦሮሞ ብሔረሰብ አርጡማ ፋርሲ ወረዳ ውስጥ ባለፈው በኦሮሞና አማራ የብሔር ግጭት ምክንያት በሰሜን ሸዋ ኢፍራታና ግድም ወረዳ በሚያዋስን ቆሪ ሜዳ ፋርሲ መገንጠያ ላይ በጦርነቱ ምክንያት የመብራት ፖል ገመዶች ተበጣጥሰዋል። ለመንግስት በተደጋጋሚ መፍትሄ እንዲሰጠን አቤቱታ ብናቀርብም መፍትሄ ሊሰጠን ስላልቻለ በአሁኑ ሰዓትም የሙስሊም ጾም ስለተዳረሰ ለጾሙ ቅድመ ዝግጅት ለማድረግ መ መብራት ወሳኝ በመሆኑ የእህል ወፍጮች በእጃቸው እየፈጩ በችግር ውስጥ ገብቷል። መንግስት የወቅለን ሰላማዊ ሰልፍ እንዲፈቀድ ጥያቄ ቢቀርብም ሊፈቀድላቸው ባለመቻሉ እንዲሁም ወደ አጎራባች ወረዳ አማራጭ ሄደው እንዳይጠቀሙም በህዝብ መሀል ሰላምና መረጋጋት ስላልተፈጠረ በእናንተ በኩል በመገናኛ ብዙሀን ለሚመለከቱ አካል ሁሉ እንድታስተላልፉልኝ ስል በአክብሮት እገልጻለሁ ይላሉ ጸሐፊው። ወደ ሚቀጥለው መልእክት እንለፍ። አንድ መምህር ናቸው ይጻፉልን። በአማራ ክልል መምህራኖች ኑሯችንን መምራት አልቻልንም። ማንኛውም ነገር ተወዶብናል። የሚሰማ የለም። እናንተ አሰሙልን አደራ ይላሉ። ቀጣዩ አስተያየት ሰጪ ደግሞ የመንግስት የመገናኛ ብዙኃን እስከ ቀበሌ ወርደው በተለይ ምስራቅ አማራ ገጠራማውን ቀበሌን ዳሰሳ ቢያደርጉልንና የኔትወርክ ችግር ስላለ ለቴሌ ገለጻ ብታደርጉልን፣ በተለይ የሙስሊሙ ጾም ስለደረሰ የሙስሊም ተወካዮች በተለይ መርሳና ወልዲያ እስከ ገጠራማው ህብረተሰብ ይቅር ቢያባብሉ ይላል፣ ከኢትዮጵያ የደረሰን አስተያየት። በደቡብ ወሎ ዞን በወረባቦ ወረዳ የመንገድ ችግር ጫና ውስጥ ጥሎናል። ይሰራል ይባላል፣ ግን ተግባራዊ ሳይሆን ብዙ ጊዜ ሆነው የሚለውም ደብዳቤ የደረሰን ከኢትዮጵያ ነው። ምን ነው የኢትዮጵያ መንግስት? ህዝቡ ምን በደለው? በደስታ ነው የተቀበለው። ህዝብ በየስፍራው እንደ ጥሬ እየረገፈ ባልሆነ ነገር እየተገደለ ነው። ዶክተር አብይ ወደ ስልጣን ከመጡ ወዲህ ያለቀው ህዝብ ስፍር ቁጥር የለውም። ህዝብ ሲያልቅ ምን እየተሰማቸው ነው? እሳቸው ዝም ብለው ታረቁ ታረቁ ነው የሚሉት። ህዝብ ግን በዚህ መካከል አለቀ። ምን ነው ወንጀለኞችን ቆንጠጥ ሰቅጠጥ ቢያደርጉልን። ረ፣ የወገን ያለ ጠይቁልን ዶክተር አብይን ሰው ወጥቶ መግባት አልቻለም። በሉልኝ፣ መልእክቴን በአየር ላይ አውሉልኝ አደራ ይላል መልእክቱ። አሁን ደግሞ በድምፅ የደረሱንን መልእክቶች እናሰማችሁ። ረ፣ ምንድን ነው ሀገራችን ላይ እየተደረገ ያለው? እኔ የምደውለው አሁን ከሳውዝ አፍሪካ ነው። አረ በጣም እያሳፈራችሁ ያላችሁ። አረ እባካችሁ፣ አረ እባካችሁ፣ ሚዲያው ምንም እየሰራ አይደለም። ያለው አንድ ጓደኛ አለ እዚህ ጥቁር ነው ሳውዝ አፍሪካዊ ነው እና ስለ ኢትዮጵያ ብዙ ነገር ሰምቶ የጠየቀኝ ጥያቄ በጣም የሚገርም ነበረ። ስለ ፍቅር፣ ስለ ሰላም፣ ስለ አንድነት የምትሰብኩ ህዝቦች እንዴት አሁን እንደዚህ ትሆናላችሁ ነው ያለኝ እና ምንም መልስ ልመልስለት አልቻልኩም። እባካችሁኝ፣ እባካችሁኝ ስለ ፍቅር፣ ስለ ሰላም ስበኩ። እናንተ ሚዲያዎቹ ናችሁ ትልቅ ትልቅ ሀይል ሀገሪቷ ላይ እባካችሁኝ። እኔ ምንም ምንም ልል አልችልም። በቃ እኔ ምንም በጣም ትኩስ ትኩስ መረጃዎች ያዳድስ እውነታዎችን ስለምትለቁልን ከልብ ነው የምናመሰግነው። በዚሁ ቀጥሉበት፣ አይዟችሁ አብሬያችሁ ነኝ። በተረፈ ደግሞ በቃ አንዳንድ ቦታ ላይ ሰላም፣ ግጭት አለ። ለምሳሌ በእኛ አካባቢ አንዳንድ የሚያሰጉ ምናምን ነገሮች አሉ። እንዲረጋጋ ለህዝብ ብታደርሱልን የተሻለ ንላለ። በተረፈ በዚሁ ቀጥሉበት። በጣም ደስ ነው የሚለው። የተከበራችሁ የጀርመን ድምፅ ራዲዮ የዛሬ አስተያየት እንድታስተላልፉኝ የምፈልገው ኦዲፓ አካሄዱን ለህዝብ ግልጽ ቢያደርግ ለኢትዮጵያ ህዝብ አካሄዱ ግልጽ ቢያደርግ በጣም ጥሩ ነው። ለማ ከዛ ላይ በመነሳቱ በጣም ቅር ብሎናል። አዲ ጠይባ ሀሰን ከዛ ላይ በመነሳቷ በጣም ቅርብ እያለን ነው። አስተያየት የሆነው ሰላም ሰላም ሰላም ብያለው። የተከበራችሁ ውድ የዶች ቤሌ ጋዜጠኞች በሙሉ ማለት ነው እና እዚህ ያው ሱዳን ነው ያለውት እኔ እና አንዳንድ ጊዜ ያው ሱዳን ምንድን ነው የሆነ ተገቢ ያልሆኑ ነገሮች ይነሳሉ፣ ይጠፋሉ፣ ሰው ይታሰራል፣ ይፈታል። እና አሁን በዚህ ግርግር ብዙ ግርግሮች አሉ። እና እነዚህ ግርግሮች ምን መሰላችሁ? ቢያንስ ያው መንግስታዊ የሽግግረ መንግስት እንዳለ የታወቀ ነው እና ይሄ መታወቂያ የሚባል ነገር አለ። በዛ መንገድ ራሱ ብዙ ጊዜ ያው እንደ ጥቆማ ነገር አቀርባለሁ። ያው ሰሞኑን ያው ጋፕ ብሏል፣ ምክንያቱም በዚህ ሽግግረ መንግስት የተነሳ ማለት ነው። አመሰግናለሁ። ከላላ ወረዳ በጣም አስቸጋሪ ወቅት ነው። ዛሬ ብታዩት እንደአሙ የብሔር ጎሳ ልዩነት ይካሄዳል። ለውጡ ያለው አዲስ አበባ ብቻ ነው የሚወራው። እታች ለውጥ አልመጣም። ትልቁ ችግር አርሶ አደሩ ውስጥ ነው። የማዳበሪያ ዋጋ መናር አለ። የሱካር የዘይት ችግር አለ። ማንኛውም የፋብሪካ ጋር በጣም ውድ ነው። አንድ ኪሎ በርበሬ መቶ ብር ይሸጣል በሀገራችን። ስለዚህ አሁን ይህንን ዶክተር አብይ ለውጥ አመጣሁ ይላሉ። ዶክተር አብይ ለውጦ ችግር ነው። ይህንን እንዴት ያውታል እና በዚህም ላይ አንዳንድ አስተያየት ቢሰጥበት ጥሩ ይሆናል። በተለይ ከላላ ኋላ ቀር ሀገር በመሆኗ በምቅራቡ አለም በጣም ርቀት ቦታ ላይ ያለ በመሆኗ አርሶ አደሩ ከፍተኛ ችግር አለበት። ከላላ ከተማ መብራት በሳምንት አንድ ቀን ተመታ፣ እንዲህ አምላክ እንደመታ ይቆጠራል። ጥያቄ ሲጠይቋቸው አንዱ ወደ አንዱ አንዱ ወደ አንዱ ነው የሚያስጠቀመው። መብራት ኃይሎይ ማታ ከሆነ በቀን ሌሊቱን አስር ጊዜ ያጠፉታል። ይህ የማን ጥያቄ እንደሆነ መብራት ላይ አይከሰስም። እንዲህ አምላክ ነው የሚባል መልስ ነው ያለው። ይህን እንዴት ያውታል? ይህንን ሪከርድ ያረኩላችሁ ተከላላ ወረዳ 09 ቀበሌ ሻፊ፣ ስሜ ተፈሪ አበበ መባል ነኝ። ጤና ishururu የዛሬ ሳምንት ኢትዮጵያን ለሰባት አመታት በፕሬዝደንትነት ያገለገሉት ዶክተር ነጋሶ ጊዳዳ በሰባ ስድስት አመታቸው ማረፋቸው ተሰምቷል። የዝግጅታችን ተከታታዮችም ሀዘናቸውን ገልጸዋል። የተወሰኑትን እናሰማችሁ። ልቤ በሀዘን ይደማል፣ ህሊናዬ ይቆስሏል፣ ሆዴም ተበጥብጧል። ነፍሳቸውን ይማር። በእውነት ታላላቅ ሰዎችን ድንገት ማጣት ያማል፣ የኢትዮጵያን እድልም አሳዛኝ ያደርገዋል። ኢትዮጵያ ለዘብተኛ የፖለቲካ ታላቅ ሰው አጣች። መልእክቱ የደረሰን ከኢትዮጵያ ነው። አሁንም ከኢትዮጵያ የቀድሞ ፕሬዚዳንት ዶክተር ነጋሶ ጊዳዳን ሞት በመስማቴ በጣም ነው ያዘንኩት። ሐዘኑ ለቤተሰቦቻቸው ብቻ ሳይሆን በኢትዮጵያ ዲሞክራሲ እንዲሰፍን የነበራቸውን ምኞት ለሚጋሩ በሙሉ ነው። ነፍሳቸውን ይማር ይላል መልዕክቱ። ታመው ባህር ማዶ ለሕክምና መሄዳቸው ሳይሰማ ከፍተኛ እውቀት በቀሰሙባት ምድር ጀርመን ዜና እረፍታቸው ተሰማ። በእውነት ልብ የሚሰብር ዜና ነው። በዶክተር ነጋሶ ጊዳዳ ህልፈት ምክንያት ኢትዮጵያ ከል ለበሰች። የቄስ ጊዳዳ ልጅ ነጋሶ፣ አክራሪ ብሔርተኞች ለዘብተኛ አስተሳሰብ እንዲኖራቸው በእጅጉ የደከሙ የኢትዮጵያ ልጅ ነበሩ። ነፍሳቸውን ይማር የሚልም አስተያየት ደርሶናል። ሌላው አስተያየት ሰጪ ደግሞ ከኢትዮጵያ እንኳን ለላባ አደሮች ቀን በሰላም አደረሳችሁ፣ አብሮ አደረስን። ብዙሀኑ ኢትዮጵያውያን በጉልበት አደሬዎች ነን ዋናው በላብ የምንተዳደርበት ሀገር ሀገራችን ሰላም እንዲሰፍን እንሻለን። አሁንም ኢትዮጵያ ለዘላለም ሰላሟ ይብዛልን። አመሰግናለሁ ይላሉ። በመጨረሻም ወደ የአፋልጉኝ መልእክቶች እናልፋለን። ጨበላዎች፣ አመሰግናለሁ። በሳዑዲ አረቢያ በምኖርበት ሰዓት ስሜ ኡመራሊ ይባል ነበር። በዛን ወቅት አንዲት የኢትዮጵያዊ የአዲስ አበባ ልጅ አግብቼ አንድ ወንድ ልጅ ወልጃለሁ። የልጅቷ ስም ሪሃና ሸሪፋ ሀሰን ይባላል። የልጅቷ ስም ሪያና ሸሪፍ ሀሰን ትባላለች። አንድ ወንድ ልጅ ወልድ ያለኝ ስሙ ደግሞ ወንዱ ልጅ ሱልጣን ኡመር ይባላል። ሀገር ውስጥ እያለው በክልል ሶስት አማራ ክልል ሶስት ደቡብ ወሎ ከላላ ወረዳ ልዩ ቦታ ሻፊ 09 ቀበሌ ስሜ ተፈሪ አበበ ተብሎ ይጠራል። በዛ በምኖርበት ሰዓት የውጭ ሀገር ስሜ ኡመር አበባሊ ተብዬ ይጠራል። ስለዚህ ይህንን ልጅ ማግኘት አልቻልኩም። አፈላልጋችሁ ከልጅ ብታገናኙኝ አመሰግናለሁ። ስልክ ቁጥሬ 09 31 61 56 41። እደግመዋለሁ 09 31 61 56 41 ወይም 09 52 69 86 58። እደግመዋለሁ 09 52 69 86 58 ይባላል። አሁን ባለሁበት ሀገር ተፈሪ አበበ ካቲ እባላለሁ። ሳዑዲ አረቢያ በምኖርበት ኡመር አሊ እባላለሁ ወይም ኡመር አበበ አሊ እባላለሁ። ስለዚህ የልጁ ስም ሱልጣን ኡመር ይባላል። ብታገናኙኝ፣ ወረታችሁን እግዚአብሔር ከፍላቸኋል። አመሰግናለሁ። ጤና ያስጥልን። በጽሁፍ የደረሰን የአፋልጉኝ መልእክትም አለን። ተፈላጊ አባት ናቸው። አየለ ይባላሉ የስራ ድርሻው በ68 ዓ ም እርዳታ ሲሰጥ ነበረ። በደርግ ዘመን ነው የጠፋው። እኔ ልጁ ፈላጊ ኪዳኔ አየለ እባላለሁ። አድራሻ ሀብሮ ወረዳ፣ ልዩ ቦታ መርሳት ይላሉ። የእናታቸው ስም የሺ ጌታሁን ይባላል። የፈላጊ ስልክ ቁጥር ኢትዮጵያ 0921 52 2283 ነው። ደግሞዋለው 0921 52 2283 ነው። እንግዲህ አድማጮች፣ ለዛሬ ተራ የደረሳቸው መልእክቶቻችሁ የእስካሁኑ ነበሩ። ልደት አበበንኝ በእኔ በኩል ጤና ስጥልኝ።